ዩናይትድ ስቴትስ ኢስታንቡል በሚገኘው የሳዑዲ አረቢያ ቆንስላ ውስጥ በተገደለው ሳዑዲ አረቢያዊ ጋዜጠኛ ጀማል ካሾግዢ ግድያ እጃቸው አለ ያለቻቸውን የሀያ አንድ ሰዎች የቪዛ ፍቃድ ሰረዘች። በሌላ በኩል ግድያውን አስመልክቶ የተለያዩ ሀሳቦች የሰነዘሩት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በበኩላቸው ለሳዑዲ አረቢያ እጅግ ከፍተኛ መጠን ያለው የጦር መሳሪያ ለመሸጥ ቀደም ሲል ያደረጉትን ስምምነት በተናጠል ከመሰረዝ ይልቅ ከሀገሪቱ ምክር ቤት ጋር በቅርበት መስራት የሚመርጡ መሆናቸውን ተናግረዋል። ቪክተር ቢቲ ያጠናቀረው ዘገባ አለ። አሉላ ከበደ ያቀርበዋል። ጉዳዩን አስመልክቶ የዩናይትድ ስቴትስ ምክር ቤት አባላት ጠንከር ያሉ ሀሳቦች አሏቸው ያሉት ፕሬዚዳንት ትራምፕ የንግድ ልውውጡንም ተጠያቂ የማድረጉንም ሁለቱንም የሚመለከቱ ናቸው ሲሉ አስረድተዋል። I've been told by certain senators we want that investment to keep coming. At the same time, that doesn't mean that የመዋዕለ ነዋይ ፍሰቱ እንዳይቋረጥ ሲሉ አንዳንድ የምክር ቤት አባላት አሳስበውኛል። ያ ማለት ግን ጉዳዩን በሚመለከት ምንም አያደርጉም ማለት አይደለም። ለወንጀሉ ተጠያቂ የሚያደርግ የሆነ ቅጣት ምንም ይሁን ምን፣ መቀጮ መኖር አለበት። አንዳንዶች ደግሞ የሚመጣውን መዋዕለ ነዋይ 450 ቢሊዮን ዶላር የማይፈልጉ መሆናቸውን ነግረውኛል። ያ ያላዋቂ ሐሳብ ይመስለኛል። ይሁን እንጂ እንደዚያ የሚያስቡም አሉ። ስለሆነም በመጨረሻው መወሰድ መውሰድ ያለብንን እርምጃ አስመልክቶ በትብብር አብረውኝ እንዲሰሩ ለዩናይትድ ስቴትስ ምክር ቤት አባላት ነው ውትወታ የማሰማው። የምክር ቤቱ አባላት ጉዳዩን ምርምረው ከአንዳች ምክር ሐሳብ ጋር እንዲመለሱ ነው የምፈልገው በየምክር ቤቱ የሁለቱ ተቀናቃኝ ፓርቲ አባላት የጋራ ውሳኔ የጋራ ምክረ ሀሳብ እንዲሰጡኝም እሻ አለው ሲሉ አክለዋል። ፕሬዚዳንቱ በሪያድና በሳውዲው ልዑል አልጋወራሽ ሙሐመድ ቢን ሳልማን ላይ ተጨማሪ ቅጣት እንዲጣል የጠየቁ የዩናይትድ ስቴትስ ምክር ቤት አባላት ልዑሉን እራሳቸውን በወንጀሉ ተጠያቂ ያደርጋሉ። ወንጀሉን ለመሸፋፈን የሳውዲ መንግሥት ለቀናት ያደረገውን ጥረት ከንቱ ሲሉ የተቹት ፕሬዚዳንት ትራምፕም ለዎል ስትሪት ጆርናል ጋዜጣ በሰጡት ቃል ጉዳዩን የሚከታተሉት በተለይም ደግሞ በአሁኑ ወቅት እየተካሄደ ያለውን የሚያካሂዱት ልዑሉ ናቸው። ስለሆነም ነገሮችን የሚያስፈጽም ወገን ካለ እርሳቸው ናቸው ብለዋል። ይህ አባባላቸው ግን ልዑሉን ተጠያቂ እያደርግ እንደሆን አልተብራራም። በሌላ ተያያዥ ዜና ብሪታንያም በጉዳዩ እጃቸው አለበት ያለቻቸውን ሰዎች የቪዛ ፍቃድ ዛሬ ሰርዛለች። ሌሎችም ምዕራባውያን አገሮች በሪያድ ላይ ተጨማሪ ቅጣት ለመጣል በማጤን ላይ መሆናቸው ተመልክተዋል።